ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ ሰኞ መስከረም 9209 ዓ ም ዝግጅታችን ተጀመረ ጤና ይስጥልን አድማጮች እንደምን አመሻችሁ ከበርካታ የዩናይትድ ስቴትስና የካናዳ ግዛቶች የተሰባሰቡ በብዙ ሺዎች የተቆጠሩ ኢትዮጵያውያንና ትውልደ ኢትዮጵያ ዛሬ ሰኞ እዚህ ዋሽንግተን ዲሲ ውስጥ በኢትዮጵያ መንግስት ላይ የተቃውሞ ሰልፍ እያደረጉ ናቸው። ቀደም ሲል ቅጂው አልሰማ ብሎ ነው። ሆኖም አሉላ ከበደ በስፍራው ስላለ ከዜና በኋላ በአብይ ርዕስ ዝርዝሩን ይሰጠናል። በስፍራው የደራ የነበረው መፈክር ቅድም አልሰማም ያለው ምናልባት አሁን ደርሶ ከሆነ አልደረሰንም እ ዛሬ ኮንሶ ሁለት ሰዎች በመንግስት የጸጥታ ኃይሎች እንደተገደሉ ተገለጡ። ከአዲስ አበባ ዘገባ አለን። ኤቭሪዋን ስ ስታንድ በስደተኞች ፍልሰተኞችና ውህዳን ማህበረሰቦች ላይ የሚደርሰውን የጥላቻ ተግባር ሁሉ ሰው ሊቃወመው ይገባል። የተባበሩት መንግስታት ዋና ጸሐፊ ባንኪሙንን ድምፅ የሰማ ነው። ዛሬ በተከፈተው የመንግስታቱ ድርጅት የመሪዎች ጉባኤ ከተናገሩት የወሰድነው ነው። ሄኖክ ሰማእግዜር ወደ ኒውዮርክ ተጉዞ እየዘገበ ነው። ወደ ኋላ ላይ ይዞት ይቀርባል። በሁለተኛው አጋማሽ እርቅ ለማውረድ ትብብር ከፈጠሩ ፓርቲዎች ሰብሳቢ ጋር የተደረገ ውይይት ይኖረናል። መደበኛዎቹ የሰኞ ፕሮግራሞች ስፖርትና አፍሪካ ነክ ርዕሶችም በተመደበላቸው ሰዓት ይቀርባሉ። የምናስተናግዳችሁ ቆንጂት ታየና አዲሱ አበበ ነን። ብርሃነ ኃይሉ ፕሮግራሙን ትመራለች። ወደ ዓለም ዜና እናልፋለን። ቅድም ሲል እንደገለጥ ነው ከበርካታ የዩናይትድ ስቴትስና ካናዳ ግዛቶች የተሰባሰቡ በብዙ ሺዎች የሚቆጠሩ ኢትዮጵያውያንና ትውልደ ኢትዮጵያ ዛሬ ሰኞ እዚህ ዋሽንግተን ዲሲ ውስጥ በኢትዮጵያ መንግስት ላይ የተቃውሞ ሰልፍ እያደረጉ ናቸው። መነሻቸውን ከዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ያደረጉትና ዋይት ሀውስ ደርሰው በአሁኑ ሰዓት ወደ ዩናይትድ ስቴትስ ኮንግረስ ማለት ምክር ቤት ያቀኑት ተቃዋሚዎች የኢትዮጵያ መንግስት አገሪቱ ውስጥ እየፈጸመ ነው ያሉትን ጄኖሳይድ ማለትም ህዝባዊ ፍጅት ዩናይትድ ስቴትስ ታስቆም ዘንድ እየጠየቁ ናቸው። ባልደረባችን ናሉ ከበደ እንዳልነው በስፍራው ነበር ያጠናቀረውን ይዞ ተመልሷል። ዝግጅቱን አጠናቅሮ ሲጨርስ በእለቱ አብይ ርእስ ይቀርባል። የኤርትራ መንግስት ተቃዋሚዎችና ጋዜጠኞች ከታሰሩ በዚህ ሳምንት አስራ አምስተኛ ዓመቱን እንደያዘ ዓለም አቀፉ የሰብአዊ መብት ድርጅት ሂዩማን ራይትስ ዋች ዛሬ መግለጫ አውጥቷል። እንደ አውሮፓውያን አቆጣጠር መስከረም 2001 ዓ.ም በፕሬዚደንቱ ኢሳያስ አፈወርቂ አስተዳደር ላይ ሂስ የሰነዘሩ 11 የመንግስት ባለስልጣናት፣ 10 ጋዜጠኞችና ሌሎች በርካታ ተቃዋሚዎች በኤርትራ የጸጥታ ኃይሎች ቁጥጥር ስር መዋላቸው ይታወሳል። ከዚያን ጊዜ ወዲህ ማናቸውም በቤተሰብ አልተጎበኙም። የህግ ጠበቃ እንዲቆምላቸውም አልተፈቀደም። የሃይማኖት መሪዎች አልጎበኛቸውም። ክስም አልተመሰረተባቸውም። እስረኞቹ እንዲፈቱ ዓለም አቀፍ ማህበረሰብ በተደጋጋሚ ያሰማውን ጥሪ የኤርትራ መንግስት ጆሮዳባ ልበስ እንዳለው የሰብአዊ መብት አስከባሪው ድርጅት ሁመን ራይትስ ዎች በዛሬው መግለጫ አመልክቷል። የኤርትራ መንግስት የሚፈጽማቸው የሰብአዊ መብት ጥሰቶች በሰብአዊ ፍጡር ላይ እንደተፈጸመ ወንጀል የሚቆጠሩ እንደሚቆጠሩ የተባበሩት መንግስታት አጣሪ ኮሚሽን ባለፈው ሰኔ 2016 መግለጹን ጠቅሶ ሙሉን ዘገባ በቀጣዩ ጥቅምት ለተባበሩት መንግስታት ጠቅላላ ጉባኤ እንደሚያቀርብ አስታውቋል። ካለፉት ሁለት ዓመታት ወዲህ ከኤርትራ ጋር ግንኙነት የፈጠረው የአውሮፓ ሕብረት የኤርትራ መንግስት እነዚህ የዛሬ 15 ዓመት የታሰሩ ሰዎች በሕይወት ካሉ ለፍርድ እንዲቀርቡና ፍትሐዊ በሆነ መንገድ እንዲዳኙ አለዚያም ደግሞ በፍጥነት እንዲፈቱ እንዲያግባባ ሂውማን ራይትስ ዋች ጠይቋል። ባለፈው ቅዳሜ በዩናይትድ ስቴትሷ ማዕከላዊ ምዕራብ ሚኒሶታ፣ በተለይም ሴንት ክላውድ በሚገኘው የገበያ አዳራሽ በደረሰ ጥቃት የአንድ ሶማሌ አሜሪካዊ እጅ እንዳለበት መታወቁ አስደንጋጭ እንደሆነበት በዚያ የሚገኘው የሶማሊያ ማህበረሰብ አስታወቀ። ዳሂር አዳም የተባለው ተጠርጣሪ ባለፈው ቅዳሜ ወደ ሴንት ክላውድ ገበያ አዳራሽ አምርቶ ዘጠኝ ሰዎችን በስለት ወቅቶ ማቁሰሉ ይታወሳል። ወዲያውኑ በስፍራው የተገኘ አንድ ለጊዜው ስራ ላይ ያልተመደበ ፖሊስ በወሰደው እርምጃ ግለሰቡን ተኩሶ እንደገደለውም አይዘነጋም። ከማህበረሰቡ መሪዎች አንዱ የሆኑት ጃማ አሊማድ ለቪኦኤ ሶማልኛ አገልግሎት እንዳስታወቁት የዚህ አደጋ አንደምታ ለማህበረሰባቸው እጅግ አሳሳቢ ሆኗል። ማህበረሰባችን በአሸባሪነት ተጠርጣሪ መሆኑ ያስጨንቀናል ያሉት ጃማ አሊማድ በድርጊቱ ማዘናቸውንም ተናግረዋል። የ22 ዓመቱ ተጠርጣሪ የዳሂር አዳምን ቤተሰብ የጎበኙት እኒሁ የማህበረሰብ መሪ ሁኔታው በሶማሊያ ተወላጆች ላይ ወደፊት ምን እንደሚፈጥር አሳስቧቸዋል። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ዛሬ ሰኞ ፕሬዝዳንቱን በመቃወም የተካሄደ ሰልፍ ሁከት ቀስቅሶ ቢያንስ ሁለት ፖሊሶች መገደላቸውን ዘገባዎች አመልክተዋል። ኤኤፍፒ እና ሮይተርስ ባስተላለፏቸው ዘገባዎች መሠረት የአንደኛው አስከሬን ተቃጥሏል። ተቃዋሚ ሰልፈኞቹ ፕሬዚዳንት ጆሴፍ ካቢላ በታህሳስ ወር የሥልጣን ዘመናቸው ሲያበቃ መልቀቅ አለባቸው ሲሉም ጠይቀዋል። ዊልያም ክላውስ ለቪኦኤ ከኪንሻሳ ያጠናቀረውን ዘገባ ቆንጅት ይታየት ታቀርባለች። በዚህ መልክ ሲሰማ የነበረው የተቃዋሚ ሰልፈኞቹ መዝሙር ፈጥኖ ነበር ወደ ቁጣ መፈክር የተቀየረው። ካቢላ ይልቀቁ፣ ካቢላ ከስልጣን ይውረዱ የሚለው ጩኸት ተቀጣጠለ። የተቃዋሚ ጎራ ደጋፊ በሚበዛበት ሊሜቴ በሚባለው ቀበሌ ሰልፈኞቹ መንገዶችን ዘጉ፣ መኪናዎችንና ጎማዎችንም አቃጠሉ። ከጠዋቱ አንድ ሰዓት ተኩል ሲሆን ፖሊስ አለፍ አለፍ እያለ አስለቃሽ ጋዝ መተኮስ ጀመረ። የኮንጎ ሕዝብ በጠቅላላ የሕግ የበላይነት መልሶ እንዲሰፍን ለመጠየቅ የወጣ ነው ሲል በፈረንሳይኛ የተናገረው፣ እኔ ወጣት ነኝ። ለውጥ ነው የምንፈልገው። በህገ መንግስቱ በተቀመጠው የጊዜ ሰሌዳ መሰረት ምርጫ እንዲካሄድ እንፈልጋለን። ካቢላን በኃይል ከሀገር እናባረራለን ሲል ተሰምቷል። ወጣቱ በሊሜቴ እና በሌሎችም የዋና ከተማዋ የኪንሻሳ አካባቢዎች ብዙ ሺህ የተቃዋሚ ደጋፊዎች ጎዳና ላይ ወጥተዋል። እቅዳቸው ሀምሳ የተቃዋሚ መሪዎች ተወካዮች ለሀገሪቱ የምርጫ ኮሚሽን የአቤቱታ ደብዳቤ ከመስጠታቸው አስቀድመው በከተማዋ ዙሪያ ሰልፍ ለማካሄድ ሲሆን ከከተማይቱ አስተዳደርም ፈቃድ ተሰጥቷቸው ነበር። ይሁን እንጂ ሰልፉ ብዙም ሳይቆይ ውጥረትና ትርምስ ተከሰተ። ተቃዋሚ መሪዎቹ ፖሊስ ደጋፊዎቻችንን አስፈራርቶብናል፣ ሰብሰብ ሲሉ እየበተነ ዋናው የሰልፈኛ መገናኛ አደባባይ እንዳይደርሱ መንገድ ዘግቶባቸዋል በማለት አማረዋል። ቪኦኤም የጸጥታ ኃይሎቹ የውጭ ታዛቢዎች የሚመስሉ ቢያንስ ስድስት ሰዎችን አስቁመው መኪና ላይ ሲጭኑ ተመልክቷል። የኮንጎ መንግስት ቃል አቀባይ ለኤኤፍፒ በሰጡት ቃል መንግስት ሰልፉ እንዲሰረዝ የወሰነው የአንጋፋው ተቃዋሚ መሪ የኢትየን ሼኬዲ ደጋፊዎች ሊሜቴ ቀበሌ ውስጥ ሁለቱም ፖሊሶች ከገደሉ በኋላ ነው ብለዋል። ላይቤሪያ ውስጥ የሚገኙ 12 የፖለቲካ ፓርቲዎች እንደ አውሮፓ አቆጣጠር በ2017ቱ ፕሬዝዳንታዊ ምርጫ በመወዳደር ገዢውን ሊበርቲ ፓርቲ ሊመሩ ማቀዳቸውን ሴናተር ፕሪንስ ጆንሰን ለቪኦኤ የገለጡ። ቀደም ሲል የተቀዳጀነውን ሰላም መቀጠል እንፈልጋለን፣ አመጻንሻም ያሉት ሴናተር ጆንሰን አገራችን ተባብረን እንደምን ወደፊት ማራመድ እንደምንችል አንድ የተቀናጀ ኮሚቴ መስርተን አለም ሲሉ ተናግረዋል። በላይቤሪያ ህገ መንግስት መሰረት ፕሬዚዳንቷ ኤለን ጆንሰን ሰርሊፍ ለሶስተኛ ጊዜ መወዳደር አይችሉም። ምክትላቸው ጆሴፍ ቦአኪ ግን ይወዳደራሉ ተብሎ ይጠበቃል። ግንባር የፈጠሩት አስራ ሁለቱ ተቃዋሚ ፓርቲዎች ለፕሬዚዳንትነት ማንን እና ከየትኛው ፓርቲ እንደሚሰይሙ ግን ገና አልታወቅም። ለጊዜው በደረሱበት ስምምነት መሰረት እርስ በርስ መጠላለፍ እና መጎነታተል ይቆማል ብለዋል። የዓለማችን ሁለት ፈታኝ ጉዳዮች በአጀንዳነት ይዘው የዓለም መሪዎች ዛሬ ኒውዮርክ ውስጥ ተሰብስበዋል። አጀንዳቸውም የዓለማችን ትልቅ ፈተና የሆኑት የሶሪያው ጦርነትና የስደተኞች ቀውስ ናቸው። ይህ ዛሬ የተጀመረው የተባበሩት መንግስታት ጠቅላላ ጉባኤ ለባራክ ኦባማ እንደ ዩናይትድ ስቴትስ ፕሬዝዳንት ለባንኪሙን ደግሞ እንደ ድርጅቱ ዋና ጸሐፊ የመጨረሻቸው ነው። በርስ በርስ ግጭቶችና ጦርነቶች በተፈጥሮ አደጋዎችና በከፍተኛ ድህነት ዛሬ በዓለማችን 65 ሚሊዮን ህዝብ ላይ ስደትና ተፈናቃይነት ገጥሟል። ይህን የስደተኞች ቀውስ አስመልክቶ የሚካሄደው ጉባኤ ዛሬ ዋና ጸሐፊው ባንኪሙን የሚመሩት ነው። ሶሪያ ውስጥ ሰላምና መረጋጋት እስካልሰፈነ ድረስ የዚያች ሀገር ስደትና መፈናቀል ማቆሚያ እንደሌለው የዓለሙ ድርጅት መሪዎች ተገንዝበዋል። ለምሽቱ ያለን ዜና በዚሁ ይጠናቀቃል። የዓለም ዜናዎቹን አድምጠናል። ለምሽቱ አብይ ርዕስ የያዝ ነው የዛሬ ዋሽንግተን ዲሲ ላይ የተካሄደውና እየተካሄደ ያለው የኢትዮጵያውያንና የትውልደ ኢትዮጵያውያን የተቃውሞ ሰልፍ እንደደረሰ እናቀርባለን። የኮንሶ የዛሬ ውሎ፣ የተባበሩት መንግስታት የመሪዎች ጉባኤ ከኒውዮርክ፣ እንዲሁም ኒውዮርክ ማንሀተን ላይ የደረሰው ፍንዳታ ዘገባ በቀደም ተከተል ይቀርባሉ። አብራችሁን ቆዩ። በዛሬ ዕለት በኮንሶ ሁለት ሰው በመንግስት ታጣቂዎች መገደላቸው ተገለጸ። ሁለት ሰዎች በመንግስት ታጣቂዎች መገደላቸው ተገለጸ። በደቡብ ክልል በኮንሶ ወረዳ ሁለት ቀበሌዎች ውስጥ የመንግስት ጸጥታ ኃይሎች አደረሱ በተባለው ጥቃት ሰዎች መገደላቸውንና መቁሰላቸውን እንዲሁም ከሀምሳ የማያንሱ ደግሞ መታሰራቸውን በኮንሶ ህዝብ ተወክለናል ካሉት አንዱ ናቸው የገለጹት። ገንዘብና ሌላ ንብረት እንደተዘረፈባቸው ደግሞ አንድ የግል ተበዳይ ነኝ ያሉ ለአሜሪካ ድምጽ ገልጸዋል። የደቡብ ክልል መንግስት ቃል አቀባይን ለማግኘት የተደረገው ጥረት አልተሳካም። መለስካቸው አምሃ ነው ዘገባ የላከው። የኮንሶ ህዝብ ቀደም ሲል በዞን ደረጃ አስተዳደር እንዲዋቀርለት ያነሳውን ጥያቄ ለመንግስት እንዲያቀርቡ ተወክለናል ከሚሉት 23 ሰዎች መካከል አንዱ አቶ ገመቹ ገንሴ ዛሬ በኮንሶ ተከናውኗል ያሉትን ድርጊት ዘርዝረዋል። በተለይም በሁለት ቀበሌዎች ተፈጽሟል የሚባለውን በእርሳቸው አገላለጽ መንግስት የኮንሶን ህዝብ በመሳሪያ ኃይል ለማንበርከክ ያለውንና ይፋም አድርጎታል ያሉትን እቅድ በተግባር ያሳየበት ነው ብለዋል። ዛሬ ጠዋት መከላከያ ሰራዊት የደቡብ ክልል ልዩ ኃይልና የፌዴራል ፖሊስ በሁለቱ ቀበሌዎች ፈጽመዋል ያሉትን ድርጊት አቶ ገመቹ ገንሴ በሚከተለው ሁኔታ አብራርተዋል። ዛሬ ማለዳ ከአስር ሰዓት ጀምሮ ሁለት ቀበላትን ከበው ነበር። እነዚህ ቀበላት በከተማ ዙሪያ የሚገኙ ዱራይተንና ዶካቶ የሚባሉ ቀበላት ሲሆኑ በተለይ ዱራይተን በከባድ መሳሪያ፣ በጥይት እሩምታ ወደ ሰፈሩ ዘልቆ በመግባት የአንድ ሰው ህይወት አልፏል። ሶስት ሰዎች በከባድ ሁኔታ ያው ቆስለዋል። ከሀምሳ የሚበልጡ ሰዎች እየተደበደቡ፣ እየተቀጠቀጡ ታፍሶ ታስረዋል። ቤቶች እየተሰበሩ፣ ሳጥኖችም እየተሰበሩ የግለሰቦች ንብረት ከጥቅም ውጭ አድርጓል፣ ዘርፏል። ገንዘብ ሁሉ እየተዘረፈ ነው ያለው እና ይህን ነው በዚህ ማለዳ በከባድ ሁኔታ እየፈጸሙ ያሉት። አቶ አያኖ ኮሲያ ባሳ ጥቃት ተፈጽሞባቸዋል ከተባሉት ሁለት ቀበሌዎች በዱሪያቴ ቀበሌ እንደሚኖሩ ገልጸዋል። የጸጥታ ኃይሉ ወደ አካባቢያቸው እንደደረሰም የሆነውን እንዲህ ገልጸውታል። ወጣትና ወንድ የሆነውን ሁሉ ከመንደር ካባረሩ በኋላ ቤት ለቤት እየገቡ መዝረፍ ጀመሩ። በሮችን ሰባብረው ሳጥኖችን በመሰባበር ገንዘብ ብዙ በብዙ እንዲቆጠር ገንዘብን ዘርፈዋል። ለአብነት የራሴን ቤት ገብተው ወደ አምስት ሺህ ብር ከዘረፉ በኋላ ንብረትን በእሳት ካቃጠሉም በኋላ አምስት ሞባይሎች ከነ ባትሪ ጋር ዘርፈው ነው የሄዱት። በተጨማሪም ደግሞ ወንድሜን ደብድበውት ከጥቅሙ ውጭ ካደረጉ በኋላ ወደ እስር ቤት ወስደው ሄደዋል። ተፈጸመ የሚባለውን ግድያና ሌላም ጉዳት አቶ አያኖ ለቪኦኤ በዝርዝር ገልጸዋል። አካሪ ኢየሱስ ቸርች የሚባል አለ። እዛ አካባቢ አንድ ሰው ትኩሰው ከገደሉ በኋላ ሬሳውን በድብቅ ወስደው በፕላስቲክ ወይም በሸራ የሚባል ነገር ተክልዘው የሬሳውን ደብዛ ለማጥፋት ወዴት እንደወሰዱ አይታወቅም። ሌላው ደግሞ አንድ ሀምሳ ሰው በላይ የሚሆን ሰዎችን ፍርድ ቤት አስገብተዋል ማለት ነው። የአካል ጉዳት ያደረሱበት ደግሞ አንድ አምስት ሰዎች አሉ። አቶ ሳጎያ ቹቻ ጋርሴ የሚባል የሁለት ልጆች አባት ጉልበቱ ከጉልበቱ ተኩሰው እንግዲህ ከጥቅም ውጭ አድርገው አሁን ከአራት ዲስትሪክት ሆስፒታል ይገኛል። ሌሎቹ መምህር ቤርሻ አርካይዶ የስምንት ልጆች አባት በጥይት እግራቸው እንደተመቱ፣ አቶ ፋሲካ ፍሬው አገጫቸው አካባቢ በጥይት የተመቱ ወጣት ተስፋ ኮሴ ገሌዴ ቀኝ እጁን በጥይት እንደተመታ፣ አቶ ገዛኝ ፉንድራ የስድስት ልጆች አባት ወገባቸውን በሰደፍ ክፉኛ እንደተመቱ፣ ወጣት አያነው ቱሬ መደብደቡንና እነዚህ ሁሉም ሆስፒታል መግባታቸውን ገልጸዋል። ይሁንና እሳቸው ይህን ዝርዝር ከሰጡን በኋላ ሆስፒታል እንደገቡ ከነገሩን አንዱ ሰጉሪያ ጩጫ ገርፌ ሕይወታቸው ማለፉን አቶ ገመቹ ገንሴ ለቪኦኤ ተናግረዋል። በመንግስት በኩል ስለ ሁኔታው ያለውን ማብራሪያ እንዲሰጡን ለደቡብ ክልል መንግስት ቃል አቀባይ ለወይዘሮ ሂክማ ሀይረዲን በተደጋጋሚ ደውዬ ነበረ። ስብሰባ ላይ እንደሚገኙ ገልጸውልኛል። በአጭር የጽሑፍ መልእክትም ይህንኑ አሳውቀውኛል። በዚህ ምክንያት ለዛሬ ሊሳካልኝ አልቻለም። በነገ ዕለት ማብራሪያውን ለማግኘት ጥረቴን እቀጥላለሁ። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በቀጣዩ ዘገባ ወደ ኒውዮርክ እናመራለን። የተባበሩት መንግስታት ድርጅት ድርጅት ዓመታዊ ጠቅላላ ጉባኤ በዛሬው ዕለት በኒውዮርክ ተጀምሯል። በሳምንቱ መጨረሻ በከተማዋ የደረሰውን ፍንዳታ ተከትሎ የጸጥታ ጥበቃው ተጠናቅሯል ተጠናክሯል። የዓለም መሪዎች በጉባኤው ለመሳተፍ ኒውዮርክ እየገቡ ናቸው። ሄኖክ ሰማ እግዜር ወደ ስፍራው ተጉዟል። መስመር ላይ ነው ያለው። ሄኖክ እንደምናረፈድ ከኒውዮርክ ጸጥታ ሁኔታ ጀምረ ትገልጽልን። ልክ ነው ኮንጅት፣ ዛሬ የተባበሩት መንግስታት ጠቅላላ ጉባኤ በኒውዮርክ ከተማ ሲጀመር በጣም ጥብቅ የሆነ ቁጥጥርና የጸጥታ ሁኔታ የታየበት ነበረ። ዛሬ ጠዋት ከባድ የሆነ ዝናብና ካፍያ ነው ከተማይቷ ላይ የነበረው፣ ግን መንገዶች በተለይ ወደ ተባበሩት መንግስታት ድርጅት ሕንፃ የሚያመሩ መንገዶች በኒውዮርክ ፖሊስ ዲፓርትመንት እንደዚሁም በተለያዩ የጸጥታ ኃይሎች ሲጠበቁ እየተጠበቁ ነው እንግዲህ ጉባኤው የተከፈተው ቆንጅት፣ የጉባኤው ዋና የመነጋገሪያ አጀንዳ ምንድን ነው? እንግዲህ ዛሬ የዓለም መሪዎች እንደዚሁም ደግሞ የዓለም አቀፍ ተቋማት መሪዎች የተባበሩት መንግስታት ድርጅት ዋና ጸሐፊ ባንክ ሙን የዓለም ባንክ ፕሬዚዳንት ኪም ዮን ኪምን ጨምሮ ሌሎች የዓለም መሪዎች እየተወያዩበት ያሉ የፍልሰተኞች እና የስደተኞችን ጉዳይ እየተመለከተ ነው። እንደሚታወቀው በአሁኑ ጊዜ በዓለም ዙሪያ በ ሰላም ማጣት ጦርነትን ሸሽተው እንደዚሁም ደግሞ ኑሮን ለማሻሻል የሚሰደዱ የሚፈልሱ ሰዎች ሁኔታ በአውሮፓም በአጠቃላይ የዓለም ፖሊሲ መሪዎች እና የፖለቲካ መሪዎች እያነጋገራቸው ያለ ጉዳይ ነው። በሱ ነው እየመከሩ ያሉት። በዛሬው ዕለት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጉባኤውን ሲከፍቱ እንደዚህ ብለው ነበር ሞ ካንትሪስ ማስት ሪሰትል ሞ ፒፕል ሁ ሃ ከሀገራቸውና ከቀያቸው እንዲሰደዱ የተገደዱ ሰዎችን የሚቀበሉና የሚያሰፍሩ ሀገሮች ቁጥር መጨመር አለበት። የፍልሰትን ጥቅምም ሀገሮች ማወቅ አለባቸው። ደግሞም በየትኛውም አካባቢ ያለ ማንም ሰው በርካታ ስደተኞች ፍልሰተኞችና ውህዳን ማኅበረሰቦች ላይ የሚደርሰውን የጥላቻ ተግባር መቃወም አለበት። እንግዲህ በተጨማሪ ቆንጆ የአፍሪካ መሪዎችም በተለይ ይሄ የፍልሰተኞችና የስደተኞች ጉዳይ በቀጥታ የሚመለከታቸው ንግግር እንደሚያደርጉ ይጠበቃል። የሶማሊያ የውጭ ጉዳይ ሚኒስትር አብደ ሰላም ኦመር እንደሚናገሩ እየጠበቅን ነው። ኤርትራ ደግሞ በርካታ ወጣቶች በባህር ላይ ከጊዜ ወደ ጊዜ የሚያልቁባትና ወጣቶች የሚሰደዱባት የአፍሪካ ቀንድ ሀገር ፕሬዚዳንት ኢሳያስ አፈወርቂን በከፍተኛ የፖለቲካ አማካሪነት የሚሰሩት አቶ የማነ ገብረአብ እዚህ ንግግር እንደሚያደርጉ ይጠበቃል። በአጠቃላይ ይሄ ሁኔታ አገራቸውን እንደዚሁም ደግሞ አካባቢያቸውን እንዴት እንደ ጎዳ የሚወያዩበት ከኢትዮጵያ በኩል በዚህ ጉባኤ ላይ የሚገኙት መቼ እንደሚናገሩ ወይም ማን እንደሆኑ የሚመጡት ታውቋል ከኢትዮጵያ ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ናቸው እንግዲህ የሚጠበቁት ንግግር እንደሚያደርጉ መርሃ ግብሩ እንደሚያሳየው ከሆነ ዓርብ ዕለት ነው ንግግር የሚያደርጉት እንደዚሁም የውጭ ጉዳይ ሚኒስትሩ ዶክተር ቴድሮስ አድሃኖም እና ሌሎች ከፍተኛ ባለስልጣናት ይህንን የአለሙን ድርጅት አመታዊ ጉባኤ እንደሚካፈሉ ይታወቃል መልካም እንግዲህ ነገ እና ተነጎዲያ ሰሞኑን የሚኖሩትን አጀንዳዎች ልትገልጽልን ከቻልክ ግለጽ ና በዚሁ የዛሬ መግቢያውን እናጠናቅቃለን ቆንጂት የምጣኔ ሀብት እድገት በተለይ የአለም የምጣኔ ሀብት እድገት በሚቀጥለው አንድ አመት ተቀዛቅዞ የሚቀጥልበት ሁኔታ ነው ያለው እንግዲህ መሪዎች በይፋ ከለህዝብ ከሚናገሩትም ንግግር ወይም መልእክት ውጪ እርስ በርስ በዝግ ስብሰባዎች ውይይት የሚያደርጉበት ነው። የአለም መሪዎች የሚመጡበት ስለሆነ የተለያዩ መሪዎች አንዱ ወደ ሌላው ሀገር ሳይሄድ ሁሉም ተሰባስበው ውይይት የሚያደርጉበት እድል ስለሚፈጥር አንዱ ጉዳይ ይሄ ይሆናል። ሌላኛው የአለም ጸጥታና ደህንነት ጉዳይ ነው። በዚህም ላይ ተያያዥነት ያላቸውን ጉዳዮች አስመልክቶ የአለም መሪዎች በይፋ በዝግ ውይይቶችም እንግዲህ እንደሚነጋገሩ ይጠበቃል። ቆንጅት፣ መልካም። ሄኖክ እንግዲህ በቀጣይ ዘገባዎች እናገኘሃለን። መልካም ቆይታ። አመሰግናለሁ ቆንጅት። ወደሚቀጥለው ዘገባ እናልፋለን። ባለፈው ቅዳሜ ሌሊት ኒውዮርክ ከተማ ላይ የደረሰው ፍንዳታ ሆን ተብሎ የተፈጸመ ጥቃት እንደሆነ የዩናይትድ ስቴትስ ባለሥልጣኖች ገልጠዋል። ማንሃታን ወረዳ ውስጥ ቼልሲ በተባለው ቦታ የፈነዳው ቦምብ 29 ሰዎችን አቁስሏል። አንድ ሌላ ፈንጂም አጠገቡ ተገኝቷል። ይሁንና የጸጥታ ኃይሎች ጉዳት ሳያደርስ አንስተውታል። በኒው ጀርሲ ክፍለ ሀገርም ጉዳት ያላደረሰ ፈንጂ ፈንድቷል። ከፍንዳታዎቹ ጋር በተያያዘ ሲፈለግ የነበረ አንድ ሰውም ተይዟል። የአሜሪካ ድምፅ ራዲዮ ዘጋቢ ዝላቲካ ሆክ ያጠናቀረችውን ዘገባ አዳነች ፍሳ ታቀርባለች። በፍንዳታው ማግስት ማለዳ ላይ ፖሊሶችና የጸጥታ ኃይሎች የታችኛውን ማንሃትን ወረዳ አካባቢን ወረሩ። የኒውዮርክ ከተማ አስተዳዳሪ አንድሪው ኮሞም ሕዝቡን ለማረጋጋት በቦታው ተገኝተዋል። ለጥንቃቄ ስንል ወደ አንድ ሺህ የሚጠጉ የኒውዮርክ ክፍለ ሀገር ፖሊሶችና ብሔራዊ ዘቦች በአውቶቡስ ማረፊያዎች፣ በአይሮፕላን ማረፊያዎችና ከምድር በታች በሚገኙ የባቡር ጣቢያዎች እንዲመደቡ እናደርጋለን። ከምኡ አያይዘውም ኒውዮርክ ከዓለም ምርጥ የሆኑ የፖሊስ አገልግሎቶች ስላሏት አጥቂዎቹ ተገኝቶ ለፍርድ መቅረባቸው አይቀርም ብለዋል። ቦምቡ የፈነዳው ባለፈው ቅዳሜ ከምሽቱ ሁለት ሰዓት ተኩል በኋላ ሲሆን በአካባቢው ለጥበቃ በተተከሉ ካሜራዎች ተቀርጿል። የአይን ምስክሮች ከባድና የማናጋት ኃይል ያለው ፍንዳታ ነበር ብለዋል። ዴኒስ ኮልስ የተባሉ እማኝ ያብራራሉ ሰውነትን ይሰማሃል። ጓደኛዬን ራስ ምታት ለቀቀባት። ዞር ብዬ ሳይ ታዲያ ጭስ ሲወጣ የሁኝ። ራቅ ብሎ ደግሞ የቦምቡ ስኳድ ከተንቀሳቃሽ ስልክ ጋር ተያይዞ በሽቦዎች የተጠመደ ፈንጅን አግኝቶ ምንም አይነት ጉዳት ሳያደርስ ሊያነሳው ችሏል። የኒውዮርክ ከተማ ባለስልጣኖች ፍንዳታው የአሸባሪዎች ጥቃት ነው ከማለት ተቆጥበዋል። ሕዝቡን ላለማሸበር ሲባል መቆጠቡ የተሻለ ነው ይላሉ ተንታኞች። ኒካስል የተባሉ የጸጥታ ጠቢብ ያብራራሉ። በአሁኑ ወቅት ጥንቃቄ ማድረግ አስፈላጊ ነው። ሽብር እንዲነዛ አያስፈልግም። የአሸባሪዎች ጥቃት ዓላማ በህዝብ ላይ የሽብር ስሜት በማስፈን መንግስት ፖሊሱን እንዲቀይር እንዲጠይቁ ተጽዕኖ ማሳደር ነውና በዩናይትድ ስቴትስ ለፕሬዚዳንትነት በመወዳደር ላይ ያሉት ሂለሪ ክሊንተንና ዶናልድ ትራምፕ የኒውዮርክ ከተማ ነዋሪዎች ሲሆኑ በፍንዳታው ተግባር ላይ ሀሳባቸውን ገልጸዋል። ሂለሪ ክሊንተን ምንጊዜም ቢሆን ድምዳሜ ላይ ከመድረስ በፊት ማስረጃ እስከሚገኝ መጠበቅ ብልህነት ይሆናል። ዶናልድ ትራምፕ በዓለምና በሀገራችን አስከፊ ሁኔታ እየተፈጸመ ነው። ጠንካራ ብልህና ንቁ ሆነን እናቆመዋለን። ባለፈው ቅዳሜ ሌላ ፍንዳታም ነበር። ኒው ጀርዚ ውስጥ ማሪኖች የልገሳ ሩጫ ሊያካሄዱበት በነበረው ቦታ ላይ የፈነዳ ቦምብ በማንም ላይ ጉዳት አላደረሰም። በዛኑ ቀን ሚኒሶታ ከተማ ላይ ቢላ የያዘ ሰው ብዙ ሰዎችን ወግቶ አቁስሏል። በመጨረሻ በፖሊሶች ተገድሏል። በዋሽንግተን ዲሲ ረፋዱ ላይ ስለተካሄደው ሰልፍ የተጠናቀረው ዘገባ አሁን እየደረሰ ነው። ቁጥሩ እጅግ የበዛ ሰው ከማለዳው ሶስት ሰዓት ተኩል ጀምሮ ወደ ውጭ ጉዳይ ሚኒስቴር መስሪያ ቤት የሚያመራውን ጎዳና አጨናንቆት ነበር። ያረፈደው ወደ ዋይት ሀውስ እና በመጨረሻም ወደ ዩናይትድ ስቴትስ ምክር ቤት አምርቷል። የሁለት ወር እድሜ ያላቸውን ህጻናት የያዙ እናቶችን ጨምሮ ህጻናት፣ ወጣቶች፣ አዛውንት፣ እናትና አባት ሳይቀሩ በዛሬው የተቃውሞ ሰልፍ ላይ ተገኝተዋል። መፈክራቸው ደግሞ በኢትዮጵያ የለውጥ ማምጫው ጊዜ አሁን ነው የሚል ነው። አሉላ ከበደ በስፍራው ተገኝቶ ሰልፉን ተከታትሏል። አሁን ዘገባ ይዞ ቀርቧል። አሉላ ስለ ሰልፉ ያው የተከታተልከውን በመጀመር፣ መልካም አላማውን ላስቀድም፣ ቆንጂት በማያቋርጠው ካፊያ እንደተባለው ቁጥሩ እጅግ የበዛ ህዝብ ከማለዳው በአገሬው ሰዓት በዋሽንግተን ዲሲ ሰዓት ከዘጠኝ ሰአት ወይም ሶስት ሰዓት ጀምሮ ከጠዋቱ ሶስት ሰዓት ጀምሮ ነው። በርካታ መልእክቶችን የቁጣ ድምጾችና ጥያቄዎችን አንግበው ነው የወጡት። ዩናይትድ ስቴትስ ለኢትዮጵያ የምትሰጠው ድጋፍ ይቁም የሚለው ቆንጂት በቀዳሚነት የሚያነሱት ነው። በኢትዮጵያ እየተፈጸመ ነው ያሉት ግድያ እና በደል አሁኑኑ ይቁም የሚለው ሌላ ጥያቄ ነው። በመግቢያው እንደተጠቆመውም በኢትዮጵያ ለውጥ የሚመጣበት ጊዜ አሁን ነው ይላል። ምን አይነት ለውጥ፣ እንዴት በኋላ ላይ እናነሳለን። አሉላ ከዚህ ቀደም እንደምታውቀው ብዙ ሰልፍ ዘግበናለና ይሄኛው ቀደም ሲል እንደተገለጠው በአይነቱ ለየት ያለ ነው ብለዋል። አሁን ይሄ በኢትዮጵያ መንግስት ላይ ጄኖሳይድ ወይም ህዝባዊ ፍጅት ይቁም የሚለው ምንድን ነው ልዩ ያደረገው? ግን አዲሱ ልዩ ያደረጉ በርካታ ነገሮችን ታዝብ ያለሁኝ የታዳሚው ወይም ለሰልፍ የወጣው ሰው ስብጥር፣ ምናልባትም ቁጥሩ በቅርብ ዓመታት ውስጥ ካየነው እጅግ የገዘፈ የመጀመሪያው ጫፍ ላይ ሆነ መጨረሻውን ማይታይ በጣም ትልቅ በአየሩ ጠባይ ብዙ ሰዎች እንዲቀሩ በምጠብቅበት ግልብጥ ብለው የወጡበት ነው። ግን ዋና ዋና የሚባሉት ልጠቃቅስ፣ የሁለት አመት የአንድ አመት ከጥቂት ወራት የሆነ ህጻን ይዛ የወጣችው ልጅ ድምጽ ይዘናል። ከዛ ሌላ ግን የሃያ አንድ ቀን ህጻን ታዳጊ ህጻን የያዙ ጨቅላ ነው የሚባለው አራስ የያዙ እራሷም የሃያ አንድ ቀን አራስ ናት እናት ከአባቷ ጋር የወጡበት አለ። በድረገጻችን ላይ ብዙውን ድምጾች እናሰማለን። አንዳንዱን ላሰማ ጊዜያችን እንደሚፈቅድልን ወጣት የአንድ አመት ህፃን ከያዘችውን እንነሳለን። ጀሚላ አንድ አመት ይሆነዋል ከሳምንት በኋላ። በዚህ በዝናብ ህፃን ልጅ ሁለት አመት ልጅ ይዘሽ ነው እዚህ ቦታ የመጣሽው? እንዴት መጣሽ? ሀገሬ ላይ ኢትዮጵያ ውስጥ እሱን የሚያክሉ ህፃናት ከሱም የሚበልጡ ደማቸው እየፈሰሰ ነው። እኔ እና እሱ ዝናብ ብቻ ነው እያገኘን ያለው እና ደማቸው የሚፈሱ ህጻናት የኔም ልጅ ባይሆን እንደ ልጄ ይሰማኛል እና እሱን ለመቃወም የአሜሪካ መንግስትም ይህንን ገዳይ ሬጅም ከመርዳት ድምጻ ተቆረጠ ከመርዳት ይታቀብ፣ ነው የሚሉት። በመፈክራቸው የሚያሰሙትን መንፈስ ነው የያዙት። ታዲያ ሌላም የስብጥሩን አይነት የሚያሳይ ቁጥራቸው በርከት ያሉ ምናልባት እኔ ያዩዋቸው ፊትለፊት እንኳን ያሉት ከአስር በላይ ይሆናሉ። የቤተ ክርስቲያን ልብሳቸውን እንደለበሱ ጥቁር ለብሱ የወጡ መንፈሳዊ አባቶችም ማግኝቻለሁ። ያንዳቸውን እንስማ። እኔ ርዕሰ ደብር አብርሃም ሀብተ ሥላሴ ይባላለሁ ከርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን ነው የመጣሁት። አይ ወደዚህ እንመጣ ያደረገኝ የአገር ጉዳይ ነው። መቼም ኢትዮጵያ እናታችን የሁላችንም ናት። ከተለያዩ ክፍለ ሀገሮችም ብንመጣ የእናት ሆድ ጅንጉርጉር ነው እንደሚባለው የኢትዮጵያ ብዙ ልጆች አሏት እና በእሷ በእናታችን የጋራነት ላይ በተመሰረተ አስተሳሰብ ነው ሁላችንም ቢሆን እዚህ የመጣ ነው ብዬ ነው እማም ነው። እና በጣም የሚያስደስት ነው በእውነቱ። አሁን የተሰበሰበው ህዝብ ይህን ያህል እንኳን ይመጣል ብዬ አልጠበቁም። ግን ዝናቡም ሆነ ሌላው አለመመቸት ሁሉ ከምንም የሚቆጠር አይደለም። ለምን ወገኖቻችን እዛ በደም እየተጠመቁ ናቸው እየተሰቃዩ ናቸው። እንደ መንፈስ አባት የምጠይቀው እኔ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ክቡር እንደሆነ በነጻነትም በዚች ምድር ላይ እንዲመላለስ እንደፈጠረው አውቃለሁኝ እና በአሁኑ ሰዓት ኢትዮጵያ ውስጥ ኢትዮጵያውያን በገዛ ሀገራቸው ላይ እየተሰቃዩ ናቸው ያሉት፣ ነጻነት ያስፈልጋቸዋል። መሰረታዊ የሆኑ መብቶቻቸው መከበር አለባቸው። በተለይም ደግሞ ሰው ጥያቄ ጠየቀ ተብሎ በገዛ ሀገሩ ላይ በጥይት ሊጨፈጨፍ፣ ሊገደል አይገባውም። ይሄ ትልቅ ኃጢአት ነው፣ ትልቅም ሕገ ወጥነት ነው እና በዚህ ወቅት ላይ የሚያቀርበው ጥያቄ ምንድን ነው? እንደኔ እንደ ራሴ እንደ ግሌ እንደ ኢትዮጵያዊነቴ በቃ ይሄ መንግስት ይበቀዋል። ተፈትኖ የሚገባውን ለኢትዮጵያውያን ማሟላት አልቻለም። አሁን ደግሞ እድሉን ለሰፊው ሕዝብ ሰጥቶ ሰፊው ህዝብ በሚፈልገው መንገድና አይነት ወኪሉን መርጦ መተዳደር አለበት። ጥያቄዎቹ ጠንከር ያሉ ናቸው። አዲሱ ቆንጂት እንደምትከታተሉት አይነተኝነቱን የሚያሳይ ይመስለኛል። ከዚህ ቀደም ከምናያቸው የቱን ያህል ጠንከር ያለ በኢትዮጵያ ይደረጋል ካሉ ጋርም በቀጣይ የተገናኘ መሆኑን መመልከት ይቻላል። ሌላ ስብጥሩን የሚያሳይ አንድ ሁለት ድምጾች ላክል እድሜያቸውን ነው እንደ አይነተኝነት የወሰድኩት። እናቶች ነበሩ ብያለሁኝ በመግቢያው ላይ። ከእናቶች አንዷን እንስማ። ነው ልዩ ያደረገዋል። ከዚህ ቀደም ብዙም አይታይም። እሺ እንዴ! ለሀገሬ ህዝብ ነዋ። ላለቀው፣ ለሚደበደበው፣ ለተቃጠለው፣ ለሞተው፣ ለህፃኑ፣ ለሽማግሌው፣ ላሮጊቱ እዛ ነው። እድሜ ስንት ነው እናቴ? ስልሳ ሶስት ከወጣቶቹ ጋር እዚህ ሰላማዊ ሰልፍ ወጥተዋል፣ እንደነገሩኝ በኢትዮጵያ ላለው ጉዳይ። እንዴት እዚህ ቦታ መጡ? በቤተ ክርስቲያን ተነገረ፣ እንድትወጡ ተባለ፣ ተሰብስበን እዛው ተገኝተን መጣን ወደዚህ። ከሀገር በላይ ምን አለ? ዞሮ መግቢያ ሀገር አይደለም እንግዲህ። ይህን ይመስላል። በርካታ ድምጾች ናቸው ያሉት። ስብጥሩ ከእድሜ ከጾታ ያላቀረብ ናቸው አሉ። ኋላ ላይ ጊዜ ከተገኘ የምናሰማቸው እንዲሁ እንግዳ የሆነ በዚህ አይነት ሁኔታ ማጠብቋቸው ከሺካጎ ኢሊኖይስ የመጡ ከኦሃዮ የመጡ በተለይ ደግሞ ጎንደር አካባቢ ቤተሰቦቻቸው ያሉ ወጣቶች አግኝቻለሁ። ጊዜ ከተገኘ ድምጻቸው እንሰማለን። ካልሰማ ካልተቻለ፣ በድረ ገጻችን አሉላ በውጭ ጉዳይ መስሪያ ቤትም ሆነ በዋይት ሀውስ ሰልፉን ያስተባበሩት ወገኖች ደብዳቤ አስገብተዋል። ወጣ ብሎ ያነጋገራቸዋል። አሁን እያወከው ነገር አለ፣ ቆንጂት ደብዳቤ አስገብተዋል። ባለስድስት ገጽ ጽሁፍ ጥያቄዎቻቸውን ዘርዝረው በኢትዮጵያ አለ የሚሉትን ሁኔታ ዘርዝረው ያሰፈሩበትን ጽሁፍ አቅርበዋል። ምናልባት ሙሉ ቃለ ምልልስ ከአዘጋጆቹ ጋር ስለምናደርግ በዛ ይካተታል። ነገር ግን አዎ ጥያቄ ያስገብተዋል። ለአፍሪካ ደስክ ለሚባለው የአፍሪካን ጉዳዮች ለሚመለከተው ክፍል በውጭ ጉዳይ ሚኒስቴር ያን ጥያቄ ያስገብተዋል። መልሱን ኋላ እነሱ የሚጠብቁም ቢሆን በዚህ ሰልፍ ቆንጅት የተካፋዮቹ የኢትዮጵያ መንግስት ስለተዘነዘሩት ሂሶች እና አስተያየቶች፣ ትችቶች የኢትዮጵያ መንግስት የሚሰጠውን ምላሽ እንደምንጠብቀው ሁሉ የዩናይት ስቴትስ የውጭ ጉዳይ ሚኒስቴርም ለቀረበለት ጥያቄ ደብዳቤውን ጨምሮ ከዚህ ቀደምና እንደምናደርገው ምላሻቸውን በመጪው ፕሮግራሞቻችን እናካትታለን። መልካም መልካም። ቀደም ሲል አሉላ እንዳልከው እንግዲህ በድረገጻችን ላይ የብዙዎቹን ንግግሮች አንዳንድ ደግሞ የተደረጉ በተለይ ደግሞ አሁን አንተ እዚህ ከመጣህ በኋላ ወደ ኮንግረስ ስለሄዱ አሁን ከስቱዲዮ ስትወጣ ድንገት አዲስ መረጃ ኢንፎርሜሽን ካገኘህ ኮንግረስ ማን ወጥቶ እንዳናገራቸው እሱንም ትጨምር ላለሁ። ትክክል ነው። ድምጾች ግን አሉ። አዲሱ መሰማት ያለባቸው ግምት የቁጥር ግምትም ካለ በዛው የቁጥሩን ግምት ላስቀድም ያንተን ጥያቄ ና። ሁልጊዜ እንደምታውቁት ቁጥር ግምት መስጠት ያስቸግራል። በተናጥል ቁጥርን ማቅረብ አንችልም። ከዚህ ቀደም እንደሚደረገው የፓርክ ፖሊስ በመባል የሚታወቁትን የዲሲ ፖሊሶችን እንጠይቃለን። አንዳንድ የተሻለ ግምት ስላላቸው ያሰፋፈር የመለኪያ ዘዴያቸውም የተሻለ ስለሆነ ቁጥር ሲሰጡን እንደ ዋቢ እንጠቅሳቸዋለን። ያልተሳካም ይህን ማድረግ ካቆሙም ቆይቷል። ነገር ግን መስጠት የሚቻል ስዕል ካለ የመጀመሪያው ጫፍ ላይ ቆመህ መጨረሻው አይታይም። ያ ቁጥር የትም ሊመስል ይችላል። ሁለት ረድፍ የህንፃ ረድፎችን የሚሸፍን እንደውም በመሀል እየተከፈለ እንደገና እንደ አዲስ የሚጀምር የሚመስል ተመልክቻለሁ። ታዲያ የቅድም ስብጥሮቹን በተናገርኩት ላይ የሀያ አንድ አመት ጨቅላና ጨቅላ የያዙ አራስ የያዘች እናትና አባት አብረው የመጡ ወጣቶች ናቸው ያህል ነፍሰ ጡር ሴትም አግኝቻለሁ እንደ ማንኛውም ኢትዮጵያዊ በሀገራችን በአሁኑ ጊዜ ራሳችን ህዝብ ላይ የሚፈጸመውን ነፍሰ ጥሩ አይደሉም። ነፍሰ ጥሯ አልመጡም። ነፍሰ ጥሯን እናስቀድም። ከዛ በፊት ሌላ ድምጽ ነው ያለው። ይሄ አዲሱ ምናልባት አንተ ለጠየከኝ ጥያቄ እናስቀድምና ማለዋወጥ እንችላለን። ለጠየከው ጥያቄ የሚሆን በአላማ ይዘው የቀረቡትን መግቢያችን ላይ እየገለጽ ነውን በፖለቲካ ተሳትፏቸው የጎላ በዚህ በዋሽንግተን ዲሲ በሚያደርጓቸው እንቅስቃሴዎች የምናውቃቸው አንዳንዴም በዝግጅቶቻችን ከኢትዮጵያ መንግስት ደጋፊዎች ወይም ባለስልጣናት ጋር በክርክሮ ፕሮግራሞች ላይ የምናቀርባቸውን ከነኛ ሰዎች ውስጥ አንዱን ብዙ ጊዜ የምናገኛቸው ናቸው። መቶ አለቃ ያል ሰው ደሴ ይባላሉ። ድንገት ሰልፍ ውስጥ አግኝቼ አናግሬያቸዋለሁ። የፖለቲካውን ቅኝት የፖለቲካውን መልእክት በሀሳብም ደረጃ እንደ ታዛቢዎች እንደ ሰልፈኛ ብቻ ሳይሆን በሀሳብ በጥያቄ ደረጃ የሚነሳውን ይገልጻሉ። አው እንደ ማንኛውም ኢትዮጵያዊ በሀገራችን በአሁኑ ጊዜ ራሳችን ህዝብ ላይ የሚፈጸመውን ሰቆቃ፣ ግፍ፣ ግድያ፣ ስራት፣ መንገላታት በተመለከተ ለአሜሪካ መንግስት የጉዳዩን አሳሳቢነት ለማስረዳት እና ለወገኖቻችን ያለንን አጋርነት ለመግለጽ ነው። እንግዲህ በሀገራችን ረዥም ታሪክ ውስጥ እንደዚህ አይነት በራሱ ህዝብ ላይ የዘመተ መንግስት አይተንም ሰምተንም አናውቅም። ህዝብ በዲሞክራሲያዊ መብቱን በሰላማዊ መንገድ ሲጠይቅ ምላሹ ግድያ፣ አፈና፣ ወከባ ሆኗል። ይህን በመቃወሙ ነው በአጭሩ በራሱ ህዝብ ላይ የዘመተ ብለዋል። ቶ አለቃያል ሰው በፖለቲካው እንቅስቃሴ ውስጥ ሩቅ አይደሉም። በቅርበት ለረዥም ጊዜ ሲሳተፉም ይታወቃሉ። በራሱ ላይ እየዘመተ ሲሉ ከዚህ ቀደም ከምታነሷቸው ጥያቄዎች የተለየ የሚያደርገው መንፈስ ያለው ይመስላል። ምን ማለቱ ነው? እንግዲህ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በይፋ በህዝባቸው ላይ ጦርነት አውጀዋል። ይህን በይፋ የተናገሩት ነገር ነው። እኔ ከኔ አፍ የወጣ ሳይሆን ከራሳቸው የወጣ ነው። የሀገር ዳንድ ድንበርን ለመጠበቅ ህዝቡ በሚከፍለው ታክስ ደሞዝ የሚከፈለውን ሰራዊት በሰላማዊ ህዝብ ላይ አሰማርተዋል። ይሄ በህዝብ ላይ የተደረገ የጦርነት አዋጅ ነው። በዚህ ምክንያት ነው መግለጫ በመግለጫ ደረጃ የቀረ ሳይሆን በተግባር ተፈጽሞ በጎንደር ቀደም ሲል በኦሮሞ ክልል ከሱም ቀደም ሲል በጋምቤላ እንደተፈጸመው ሁሉ አሁን ደግሞ በጎንደርና ና በጎጃም በተለይም በኮንሶም እንደዚሁ የሚዘገንን ግፍ እየተፈጸመ ነው ያለው። ማንም አገርን የወረረ ጠላት እንኳ ሊያደርገው ይችላል የማይባል ሰቆቃ ነው በህዝብ ላይ እየተፈጸመ ያለው። ቆንጅትና አዲሱ እንግዲህ ይህን ይመስላል ከሞላ ጎደል ያገኘኋቸው ድምፆች በርካታ ናቸው። የአየር ሰዓታችንም በዚሁ ሁሉም ማስተናገድ አይፈቅድም። የነፍሰ ጡርና ድምፅ ቅድም አስታወቅ ያለው ድረገጻችን ላይ ከምናመጣቸው ድምጾች ይሆናል። የሀያ አንድ አመት አራት ጊዜ ወጡት ወጣት ባልና ሚስት የነሱንም ድምፅ፣ ሌሎችም ይኖሩናል። ከሞላ ጎደል ይህን ይመስላል። ቀደም ብዬ እንደገለጽኩት በዚህ በዩናይት ስቴትስ የሚገኘው የኢትዮጵያ ኤምባሲ ለተነሱት ጥያቄዎች የሚሰጠውን ምላሽ የዩናይት ስቴትስ የውጭ ጉዳይ ሚኒስቴር የሚሰጠውን ጨምረን በተከታታይ ፕሮግራሞቻችን እናቀርባለን።

ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ከምሽቱ 3 ሰዓት ከ37 ደቂቃ ላይ እንገኛለን። በኢትዮጵያና ና አካባቢው የሰዓት አቆጣጠር ሳምንታዊው በሰሎሞን ክፍሌ የሚቀርበው ስፖርት ይቀጥላል። እንደምናምሽታችሁልኛል የተከበራችሁ አድማጮቼ አትሊት ፈይሳሌሊሳ ሌሊሳ በሪዮ ኦሊምፒክ ያገኘውን የብር ሜዳሊያ ወደፊት በቤተ መዘክር እንዲቀመጥ ለኮሚኒቲ አበረከተ። የኢትዮጵያ አትሌቶች በሳምንቱ ማብቂያ በተለያዩ የዓለም ከተሞች በተካሄዱ ዓለም አቀፍ ሩጫ ውድድሮች ድል ተቀዳጅተዋል። የእግር ኳስ ስፖርት ዜናዎችም አሉን። አብራችሁን ቆዩ። አትሊት ፈይሳ ሌሊሳ በሪዮ ኦሎምፒክ ያገኘውን የብር ሜዳሊያ ወደፊት በቤተ መዘክር እንዲቀመጥ ለኮሚኒቲ አበርክቷል። በእርዳታ ካገኘው ገንዘብም ብዙ ሺውን ያስፈልጋቸዋል ብሎ ላመነባቸው ወገኖች አካፍሏል። ስነ ሥርዓቱ ሰፊና ቀኑን ሙሉ የወሰደ ነበር ተብሏል። አቶ አወል ነጎ በሚኔሶታ የኮሚኒቲ አባል ናቸው። ብዛት ያላቸው አድናቂዎቹ አውሮፕላን ማረፊያ ከተቀበሉት በኋላ ያለውን ስነ ሥርዓት ያብራራሉ ወደ ምሽቱ አካባቢ እስከ አስር ሰዓት እርባት ግብዣ ነው የተደረገላት በዛ በእርባት ግብዣ ላይ እሱን ሆነር በማድረግ እሱን የክብር እንግዳ በማድረግ ነው የኦሮሞ ኮሚኒቲው ምንሶራ እያዘጋጀለት ማለት ነው። እሱም እዛ ላይ የተበረከተለትን ስጦታ በመቀበል ሁሉንም ነገር ለምሳሌ የኦሮሞ ኮሚኒቲው ምንሶራ ወደ ሀያ አምስት ሺህ የአሜሪካን ዶላር እንደለግሰውለታል ሌሎችም እነዛው በየፈርጁ ኦስፋና የሚባል የሰሜን አሜሪካ የኦሮሞዎች የእግር ኳስ ፌዴሬሽን ነው። ጥሩ ዋንጫ በፈይሳ ሲም የተጻፈውን ኦስፋና ሊቀመንበር ተበርክተውለታል ተሰጥተውታል። እንደዚውም የኦዳ ነቢ ማህበረሰብም ዶላር የአሜሪካን ዶላር ልጋሽ አርገውታላ። ይሄንን ሁሉ ከወሰደ በኋላ አትሌት ፈይሳ ካገኘና ከተሰጣ ስጦታ የአምነሶታን ሕዝብ የኦሮሞን ሕዝብ እንደዛውም ሁሉንም የመጣውንና ያልመጣውንም ኦንላይን ሆኖም ድረገጾች ላይ የሚመለከቱት ሰዎች በጥሩና በጣም ደስ በሚያስብል ቃላቶች እና አረፍተ ነገሮች ህዝቡን አመስግነዋል። እንደዚያውም ከተለገሰለት ዶላር ሀያ ሺህ የሚሆነውን ዶላር ሪዮ ብራዚል ላይ ያሉትን የፓራ ኦሎምፒክ አትሌቶችን እና አንድ ጋዜጠኛ እዛ ያለ ያለ ግልጽ አድርጓል። ሌላ ደግሞ የምንሶታ ምንሶታ የህዝብ ተወካዮችና የህዝብ ተመራጮች በዚህ በሚቀጥለው ወር ሁለተኛ ኦክቶበር ሁለት ላይ ያላቸው ፕሮግራም ስላለ እዛ ላይ ደግሞ ፈይሳን ለልሳን የምንሰታው የኦሮሞ ማቶማጋንዴ ብሎ የዛን ቀን ለሱ እሱን እያሰቡ እንደሚውሉና እሱን ሆነር እንደሚያደርጉት ወይ ደግሞ እሱን እንደሚያስታውሱት እሱን መዝገባቸው ላይ እንደሚያስገቡት ነው የተናገሩት። ትናንትና በነበረው የህዝብ ፕሮግራም አድማጮች አርበኛው የሚል የቅጽል ስም የተሰጠው ኢትዮጵያዊው አትሌት ፈይሳ ሌሊሳ በዩናይትድ ስቴትስ የፖለቲካ ጥገኝነት ትጠይቃለህ ወይ፣ ከተሰጠህስ ለአሜሪካ ትሮጣለህ ወይ የሚሉ ጥያቄዎች ቀርበውለት እንደነበር አይዘነጋም። አትሌቱ በሰጠው ምላሽ ለጊዜው መኖር የተፈቀደልኝ ስለሆነ ጥገኝነት አልጠይቅም፣ አገር እያለኝ ደግሞ ለሌላ አገር የምሮጥበት ምክንያት የለም ብሏል። በኢትዮጵያ ለውጥ እየተካሄደ በመሆኑ እርግጠኛ እኔም በቅርቡ ወደ ሀገሬ እመለሳለሁም ሲል አክሏል። ወደ ሌሎች ዜናዎች እንለፍ። ትላንት በኬፕ ታውን ማራቶን ለረጅም ጊዜ ተይዞ የቆየውን የደቡብ አፍሪካ ሬኮርድ በጥሶ በድል ያጠናቀቀው የኢትዮጵያው አትሌት አሰፋ መንግስቱ ነገዎ ይባላል። የ31 ዓመቱ አሰፋ ነገዎ ከቀድሞው ሬኮርድ ላይ ከአንድ ደቂቃ በላይ ላጅቶ የገባበት ፈጣን ጊዜ 2 ሰዓት ከ8 ደቂቃ ከ42 ሴኮንድ መሆኑ ተመዝግቧል። ባለፈው ሚያዚያ ብሉም ፎንቴን ያስመዘገበውን የራሱን ፈጣን ጊዜ አሻሽሏል። ኬንያውያኑ ኢማኑዌል ቲሮፕ ኬቱና ባርናባስ ኪፕቱም ሁለተኛና ሦስተኛ ሆነዋል። ወደ ቻይና እንሸጋገር። በቤጂንጉ ማራቶን በሁለቱም ጾታዎች ያሸነፉት የኢትዮጵያ አትሌቶች ናቸው። የወንዶቹን መኳንንት አየነው፣ የሴቶቹን መሠረት መንግሥቱ አሸንፈውበታል። መሠረት መንግሥቱ እንደ አውሮፓውያን ዘመን አቆጣጠር በ2015 ዓመተ ምህረት የፓሪስ ማራቶን ማሸነፏ አይዘነጋም። ሌላዋ የኢትዮጵያ አትሌት መልካም ግዛው በሁለተኝነት አጠናቃለች። በወንዶቹ የቤጂንግ ማራቶን በአሸናፊነት ያጠናቀቀው ኢትዮጵያዊ መኳንንት አየነው የ24 ዓመት ወጣት ሲሆን አብረውት የሮጡትን ስምንት ጊዜያቸው ከሁለት አስር በታች የሆኑ አትሌቶች አሳፍሯል። መኳንንት በማራቶን ሲያሸንፍ ትናንት ለመጀመሪያ ጊዜ መሆኑ ነው መኳንንትና በ2014 የሆንግ ኮንግ ማራቶን አሸናፊው ፈየራ ገመዳ ሁለት ኪሎ ሜትር ሲቀራቸው ጀምሮ ትከሻ ለትከሻ ገጥመው ነበር ሲሮጡ የቆዩት። መጨረሻዎቹ ሴኮንዶች ላይ ነው መኳንንት ተስፈንጥሮ ያመለጠውና በቀዳሚነት ያጠናቀቀው። ሦስተኛውንም ቦታ ሌላው ኢትዮጵያዊ መስፍን ተሾመ ወስዷል። ፖዲየሙን የኢትዮጵያ ብቻ አድርገውታል። በቤጂንጉ ማራቶን በጠቅላላው 30 ሺ ሯጮች ተሳትፈዋል ተብሏል። በመጨረሻም በኮፐንሃገኑ ግማሽ ማራቶን በወንዶቹ የኬንያ አትሌቶች ከአንደኛ እስከ ሰባተኛ ተከታትለው በመግባት ታሪክ ሰርተዋል። የሁሉም ጊዜ ደግሞ ከአንድ ሰዓት በታች ነው። በሴቶቹ ባለድሏ የኢትዮጵያ አትሌት ናት። ሕይወት ገብረ ኪዳን ትባላለች በአንድ ሰዓት ከስምንት ደቂቃ አንደኛ። ዩኒስ ቹምባ እና ቬሮኒካ ወንጂሩ ሁለተኛና ሶስተኛ ሆነዋል። ረጅሙን የአትሌቲክስ ዜና በዚሁ ላብቃ። ለእግር ኳስ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል ወስዳቸዋለሁ። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። በእግር ኳስ ዜና በኡጋንዳ አስተናጋጅነት ሲካሄድ የሰነበተው የመካከለኛውና ምስራቅ አፍሪካ ሴቶች እግር ኳስ ሴካፋ ሻምፒዮና ትናንት ሁለት የፍጻሜ ጨዋታዎች ተካሂደዋል። ኢትዮጵያና የኬንያ ሴቶች ብሔራዊ እግር ኳስ ቡድኖች በግማሽ ፍጻሜ ጨዋታ የኬንያ ሴቶች ቡድን የኢትዮጵያቸውን ሶስት ለሁለት በምርታት ለፍጻሜ ዋንጫው ማለፉን አረጋግጧል። ከስፍራው የደረሰው ዘገባ እንዳመለከተውም በአጨራረስ ድክመት ማለትም በተለይ አጥቂዋ መዲና አወል ያጋጠማትን የጎል ማግባት እድል አልተጠቀመችበትም። በሌላ የግማሽ ፍፃሜ ጨዋታ የታንዛኒያ ሴቶች የአዘጋጇን የኡጋንዳቸውን በሰፊ ጨዋታ ብልጫ አራት ለአንድ በመርታት ወደ ፍጻሜ ማለፏን አረጋግጣለች። ነገ ኬንያና ታንዛኒያ ለዋንጫ ፍጻሜ ሲጫወቱ፣ ኡጋንዳና ኢትዮጵያ ደግሞ ለደረጃ ይጫወታሉ። ሌላው የእግር ኳስ ዜና የኢትዮጵያ ከአስራ ሰባት ዓመት በታች ከማሊ አቻው ጋር ያደረጉትን የመጀመሪያ የአፍሪካ ዋንጫ ማጣሪያ የማሊ ወጣት ቡድን ሁለት ለባዶ ረቷል። ሁለት ወጣት ቡድኖች የመልሱን ጨዋታ ከአስራ አምስት ቀናት በኋላ በኢትዮጵያ ያደርጋሉ። በደርሶ መልሱ የተሻለ ነጥብ የሚኖረው ቡድን ማደጋስካር በምታዘጋጀው የአፍሪካ ከአስራ ሰባት ዓመት በታች ሻምፒዮና ተሳታፊ ይሆናል ማለት ነው። ወደ አውሮፓ የውስጥ ውድድሮች ስንሸጋገር በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ በአምስት ጨዋታ በአሸናፊነቱ ሲዘልቅ ማንቸስተር ዩናይትድ በተቃራኒ በሶስት ተከታታይ ጨዋታ በመሸነፍ ነዋሊስ ይዘው ደጋፊዎቹን አሳዝኗል። ማንቸስተር ሲቲ ቦርን ማውዝን፣ አርሴናል ሃልሲቲን በተመሳሳይ አራት ለአንድ አሸንፈዋል። ማንቸስተር ዩናይትድ በዋትፎርድ የደረሰበት የሶስት ለአንድ ሽንፈት የቡድሉን ደጋፊዎች አሳዝኗል። ቡድሉን ያጠናክሩለታል የተባለላቸው ጆዜ ሞሪኖ አሰልጣኝ ማለት ነው በየአቅጣጫው በሚወርድባቸው ትችት በብስጭት ላይ ወድቀዋል። ለመሸነፋቸውም የሰጡት ምክንያት የቡድኑን አጠቃላይ ድክመት እንቅስቃሴና ዳኝነቱንም ሰበብ አድርገዋል። በእኔ በኩል ያለው ይኸው ነው። ሰሎሞን፣ አመሰግናለሁ። አመሰግናለሁ። ገዛይን ጽዮን መስቀል ነበር ከአዲስ አበባ። በዚህ ልሰናበት፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክሬኔን፣ ሰላም፣ ደህና ቆዩ። ዝግጅታችን ይቀጥላል። አድማጮች አብራችሁን ቆዩ። አሁን አፍሪካ ነክ ርዕሶች ይቀርባል። የአፍሪቃ ልጆች እንደ አውሮፓ አቆጣጠር እስከ 2030 ዓ.ም ባለው ጊዜ በ14 ዓመታት ውስጥ ማለት ነው በዓለም በድህነት ከሚኖሩ ሰዎች ብዛት ግማሹን ቁጥር እንደሚይዙ አንድ አዲስ ዘገባ ገልጧል። የህዝብ ብዛት በፍጥነት እየጨመረ ድህነት ደግሞ እየተስፋፋ መሄድ በአህጉሪቱ ላይ ችግሮች እየደቀነ መሆኑን ከአቡጃ ናይጄሪያ የተላከው የዘጋቢ ቺካ ኦዱዋ ሪፖርት ጠቅሷል። አዳነች ፍሳዬ ታቀርባለች። በሚገባ ተዘጋጅቶ ጥሩ እቅድ ማውጣት ነው ዘፈኑ የሚለው በያዝነው ዓመት ቀደም ሲል የወጣ ዘፈን ሲሆን ናይጀሪያ ውስጥ በአሁኑ ወቅት አጨቃጫቂ ስለሆነው የቤተሰብ ምጣኔ ፕሮግራም ለማስተማር የታቀደ ነው። የናይጀሪያ ህዝብ ብዛት 170 ሚሊዮን ሲሆን በህዝብ ብዛት ከአፍሪቃ ቀዳሚውን ቦታ ትይዛለች። የህዝቧ ብዛት አሁንም እያደገ ነው። ለንደን ውስጥ የውጭ ሀገራት ልማት ተቋም የተባለው ድርጅት ያወጣው አዲስ ዘገባ የህዝብ ብዛት እየጨመረ መሄድ ከድህነትና እኩልነት አለመኖር ተዳምረው አደገኛ ሁኔታ እንደፈጠሩ ያወሳል። በቀጣዮቹ 15 ዓመታት ውስጥ የአፍሪቃ ህፃን የዓለም የድህነት ገጽታ ይሆናል፣ ይላል ኬቪን ዋትኪንስ። ለዘገባው ጥናት ካቀረቡት መካከል አንዱ ናቸው። እስከ 2030 ዓ.ም ባለው ጊዜ ውስጥ በ14 ዓመታት ማለት ነው፣ ከእያንዳንዳቸው አምስት የአፍሪቃ ልጆች አንዱ በድህነት ተወልዶ በድህነት ኑሮ ያድጋል። ስለሆነም አሁን ማድረግ ያለብን ልጆቹን ከአስከፊ ድህነት ማዳን ነው። የቤተሰብ ምጣኔን ለማስፋፋት የሚታገሉ ሰዎች ልጆቹን ከድህነት ለማዳን የሚቻለው የቤተሰብ ምጣኔ አላማን በተግባር በማዋል ነው ይላሉ። ከ2015 እስከ 2030 ዓ ም ጊዜ ውስጥ በዓለም ደረጃ ከሚወለዱት ልጆች ስድስት ከመቶዎቹ 00 ናይጀሪያ የሚወለዱ ናቸው ይላል አዲሱ ዘገባ። የተባበሩት መንግስታት ድርጅት እንደሚገምተው እስከ 2050 ዓ ም ባለው ጊዜ ውስጥ በ34 ዓመታት ውስጥ ማለት ነው። ናይጀሪያ በህዝብ ብዛት ከቻይናና ከህንድ ቀጥላ ከዩናይትድ ስቴትስ ልቃ በዓለም ሶስተኛዋ ትሆናለች። አቡጃ ያሉት የልማት ፖሊሲ ተንታኝ ፌሊክስ ኦቤ ታዲያ ጸጋም እርግማንም ነው ይላሉ። ብዙ ክህሎት ያላቸው ሰራተኞች እንዲኖሩን የሚያስችል እድል አለ መንግስት ተገቢ የትምህርት እድል ካቀረበ እና የሰው ኃይል በመገንባት ተግባር ላይ ካተኮረ ማለት ነው። ይሁንና የህዝብ ብዛት እየጨመረ ሄዶ መንግስት ለወጣቶች የሚያስፈልገውን የትምህርት እድል ካላስፋፋ ግን ለወደፊቱ ወደ ትርምስ ያመራል። ናይጄሪያ ውስጥ አንዲት ሴት በአማካኝ አምስት ልጆች ትወልዳለች። ይሁንና በተለይም በአንድ ባለቤት ብቻ በማይወሰኑባቸው ቦታዎች ከአስር እስከ 14ና እስከ 20ም ልጆች ሊኖሩ ይችላሉ። ቢንቱ ኮንቶ የተባሉ የመንግስት የጤና ሰራተኛ የወሊድ ቁጥጥር አሁንም አከራካሪ ነጥብ እንደሆነ ይገልጻሉ። እንደ ሃይማኖት ማለት ነው ከሚሏቸው ነገሮች አንዱ ወሊድን መቆጣጠር አይቻልም፣ ምክንያቱም እግዜር ልጅ ከሰጠ እግዜር ራሱ ያቀርብለታል የሚል ነው። እንደዛም ሆኖ ልጆች መውለድ እንደማይፈልጉ ሆኖም ግን ምን ማድረግ እንዳለባቸው እንደማያውቁ የሚነግሯቸው ብዙ ሴቶች እንዳሉ የጤና ሰራተኛዋ ገልጸዋል። ለናይጄሪያ ሴቶች ከባድ የሚሆነው ለወሊድ ቁጥጥር መድኃኒትና ለመርፌ የመወጋት ተደራሽነት አለመኖር ብቻ ሳይሆን ለዛ የሚሆን ገንዘብ ማጣት እንደሆነም ቢንቱ ኮንቶ አስገንዝበዋል። የልማት ፖሊሲ ተንታኝ ፌሊክስ ኦቢ እንደሚሉት የወሊድ መቆጣጠሪያ መድኃኒቶች ሌጎስ ባለው ወደብ በኩል ወደ ናይጄሪያ ይገባሉ። ይሁንና ብዙውን ጊዜ ወደ መንግስታዊ የጤና ጣቢያዎች ለማድረስ የሚያስችል የመንግስት ገንዘብ የለም። አቅርቦት መግባቱ አንዱ ትንሹ ነገር ነው፣ ለጅምር ያህል ነው። በጥቅም ላይ እንዲውል ወደሚያስፈልግበት ቦታ በማድረሱ ጉዳይ ግን ብዙ ውጣ ውረዶች አሉበት። እንዴት ይወሰዳል የሚለው ጥያቄ አንዱ ሲሆን፣ ተሟጋችም ያስፈልጋል። ንቃተ ኅሊናን ከፍ ለማድረግ ማስተማርም አለ ከዚያ ደግሞ በክፍላት ሀገር የወሊድ ቁጥጥር አቅርቦት ለማግኘት የተወሰኑን ዋጋ ራሳቸው ለመክፈል ይገደዳሉ። የናይጄሪያ ፌዴራል መንግሥት በያዝነው ዓመት የ30 ቢሊዮን ዶላር ባጀት መድቧል። ለጤና ጥበቃ የተመደበው ግን አራት ከመቶ ብቻ ነው። ከጤና ጥበቃው ባጀትም ለቤተሰብ ምጣኔ የተመደበው ገንዘብ 0.3 ከመቶ ብቻ ነው። ለቤተሰብ ምጣኔ የሚሟገቱት ክፍሎች መንግስት የሚያስፈልገውን ነገር ለማሟላት በለጋሽ አገልግሎቶች ላይ መተማመን የለበትም ይላሉ። የናይጄሪያ ቀዳማዊት እመቤት ሳይቀሩ ለቤተሰብ ምጣኔ ቁርጠኛነትና የገንዘብ አቅርቦት እንዲኖር ጥሪ አድርገዋል። አድማጮች፣ የናይጄሪያ ሕዝብ ብዛትን በሚመለከት የተቀናበረው ዝግጅት እዚህ ላይ አብቅቷል። በመጪው ሰኞ በሌላ ርዕስ እስክንገናኝ በደህን አቆዩን። አፍሪካ ነክረሶች ነበር ያደመጥነው። አዳነች ፍስሀዬን እናመሰግናለን። አሁን አንድ ሪፖርት ይቀረናል። ጥምረት ለብሔራዊ መግባባትና አንድነት በሚል የተሰባሰቡ ፓርቲዎችን ይመለከታል። በጋራ የምንሰራው ለምርጫና ለስልጣን ሳይሆን ለወቅቱ ጉዳይ መፍትሄ ለመሻት ነው ሲሉ ጥምረት ለብሔራዊ መግባባትና አንድነት በሚል የተሰባሰቡ ፓርቲዎች ተናግረዋል። እነዚህ ፓርቲዎችና ሌሎች ወገኖች እንዲሰባሰቡ ተነሳሽነቱን የወሰደው ማህበር በበኩሉ ከገዢው ፓርቲና ከሀገሪቱ የሃይማኖት መሪዎች እስካሁን በጎ ምላሽ አለማግኘቱን አስታውቋል። የኢትዮጵያ ሕዝብ ስለ ሃይማኖት መሪዎች ሊጸልይ እንደሚገባም ነው የማህበሩ ሰብሳቢ አቶ ፋንታሁን ብርሃኑ የጠየቁት። እስክንድር ፍሬው ዝርዝሩን ይዟል። ጥምረት ለብሔራዊ መግባባት በሚል የተሰባሰቡት 16 ፓርቲዎች በወቅቱ የኢትዮጵያ ጉዳይ ላይ መምከራቸውን እንደቀጠሉ እየገለጹ ነው። የኢትዮጵያ ራእይ ፓርቲ ኢራፓ ፕሬዝዳንት አቶ ተሻለ ሰብሮ እንደሚሉት ጥምረቱ ህጋዊ ሰውነት እንዲያገኝ እየተሰራ ነው። የጥምረቱ አባላት ከሆኑት ፓርቲዎች የተወሰኑት የአገር አቀፉ የፖለቲካ ፓርቲዎች ምክር ቤት አባላት ናቸው፣ ከገዢው ፓርቲ ጋር ሲሰሩ ቆይተዋል ሲሉም አንዳንድ ተቺዎች ይናገራሉ። የኢትዮጵያ ራእይ ፓርቲ ፕሬዝዳንት አቶ ተሻለ ሰብሮ ግን ወቅቱ አንዱ ሌላውን የሚፈርጅበት ሊሆን እንደማይገባ ያሳስባሉ። ጥምረቱ እየሰራ ያለውም ለምርጫና ለፖለቲካ ስልጣን ሳይሆን አገር ለማዳን እንደሆነ በመግለጽ ትችቱን ያጣጥላሉ አዎ እርግጥ ነው እዙ ስብጥር ስትመለከተው የክልል ፓርቲዎች ይበዛሉ እንዲም ደግሞ በጋራ ምክር ቤት ውስጥ ያሉት አባላት ይህ ማለት ምንድን ነው አንድም ህገ መንግስታዊ መብት ነው በሰላማዊ ብሔራዊ መግባባትን እና እርቀ ሰላም ለማውረድ አንደኛ ህገ ደንቦቻቸው ወይም ፖለቲካ ፕሮግራማቸው እስካልተቃወመ ድረስ ሁለተኛ ሁለተኛ እነሱም ዜጎች ናቸው። የኢህአዴግም አባላት እኮ ዜጎቻችን ናቸው። ችግሩ አለው ቁንጮ ላይ ነው። ያ ቁንጮ ከላይ መበስበስ ጀመረ ችግር ህብረተሰቡን እና አባሎቻችንን በሙሉ አባል ሆንም አልሆንም በሙሉ ኢትዮጵያን ዜጎች መቶ ሚሊዮን የሚሆኑ ዜጎች እንዳይበክልና ሀገር አልባ እንዳንሆን መጠንቀቅ ስላለብን ይህ ጉዳይ ማንንም ሊያካትት ይገባል። ኢህአዴግ ምንዋጋው ነው። በሰላማዊ ትግላችን ስልጣንን በአግባቡ አልተጠቀምክምና ልቀቅ እያልንበት ባለንበት ወቅት ላይ እሱም ቢሆን በብሔራዊ መግባባት መጥቶ ቦታውን ወንበሩን ካልያዘ በእኩል ድምፅና በእኩል ማንነቱ ካልሆነ በስተቀር ኢትዮጵያ አሁንም አንድ ውድ ለመሆን ጊዜ ይወስድባታል። በዛ መካከል ብዙ ነገሮች ይበላሻሉ። ከዚህ አኳያ የመግባባት ሰነድ ጥምረት፣ ይህ አካል በአንድ በተወሰነ ክልል ብቻ ወይም ግለሰብ ወይም ፓርቲዎች ብቻ አይደለም ያልነጣጠር ሁሉንም ነው። ሆኖም ግን እኛ መሄድ ያለብን እርቀት እንሄዳለን። ሌሎችንም ሶስት ፓርቲዎች ናቸው ሀገር ውስጥ አሁን የቀሩት ከተማችን ውስጥ ከእነሱም ጋር አሁን እኛን ለመሳት ዝግጁ ነው የምንሆነው እነሱም ከእኛ ጋር ሊሰሩ ደስ ይለናል። ልዩነት የለንም። ፓርቲዎቹ እንዲሰባሰቡ የማግባባቱን ስራ የሰራው የመግባባት አንድነትና ሰላም ማህበር የተሰኘ ድርጅት ነው በታህሳስ 2005 ዓ ም ህጋዊ ሰውነት ያገኘው የዚህ ማህበር ስራ አስኪያጅ አቶ ፋንታውን ብርሃኑ ለቪኦኤ እንዳስረዱት የነርሱ ድርሻ መንገዱን ማመቻቸት ነው፣ እኛ ባለድርሻ አካላትም መሰብሰብ ነው። ወደ ሸንጎ በሚመጡበት ሰዓት ሀገራዊ ችግሮችን፣ ጥናታዊ ጽሁፎችን እናቀርባለን። በዚህ ጉዳይ ላይ ምን ይሻላል የሚለውን ያህል መድረኮችን ለእነሱ መተው ነው ሊሻል ወደሚችለው ጉዞ የመጓዝ የኢትዮጵያ ውክልና ያላቸው አካሎች እነሱ ናቸው የሚለውን ነው። ከተቃዋሚ ፓርቲዎች በተጨማሪ ለገዢው ፓርቲ አባል ድርጅቶች ለኦህዴድ፣ በአዴን፣ ደሂደን ና ህወሓት ጥሪ አቅርበው እንደነበር አቶ ፋንታውን አስታውሰዋል። እስካሁን አዎንታዊ ምላሽ እንዳላገኙም ጠቅሰዋል። ከሁሉም የበለጠ ቅሬታ ያሳደረባቸው ግን የሃይማኖት ተቋማት መሪዎች አለመተባበር መሆኑን ተናግረዋል። ነሐሴ ሀያ ስድስት ቀን በደሴ አንድ አባታችን ነፍሳቸውን ይማርና ሼህ ሁሴን መሰሊም ባልሳሳት እሳቸው በሽብርተኛ ተገደሉ ተብሎ ለሳቸው በሁሉም ክልሎች ሰላማዊ ሰልፍ ተደረገ። ሀገርን ለሚያክል ነገር ግን እችን ሀገር ለማዳን ግን የሃይማኖት አባቶች ያን የተደረገውን ያህል ቀርቶ እንኳን ጉባኤ አከናውነው እንኳን የጋራ ጉባኤ ምዕመናን ሰብስቦ ዓለም የሃይማኖት ተቋማቶች በጋራ ስብስብ ተቀምጠው ግን እችን ሀገር ለማዳን ግን ቅንጣት ያክል ያሰቡት ነገር ሀሳቡም የላቸውም በውስጣቸው። በዛን ጊዜ ትዝ ይለኛል በተለይ የኦርቶዶክስ ሃይማኖት መስቀላቸውን ይዘው ነው በሙሉ የወጡት በዛ እንትን ላይ እኛ ጉባኤ ነበረ። ነሐሴ አምስት ግጭትን በማስወገድ ዙሪያ ላይ የባልድሻ አካላትን ጠርተን ነበር። ያ ጉባኤ እንዳይከናወን ህጋዊ ፈቃድ የአዲስ አበባ መስተዳድር ያ ፈቃድ እያለ እንኳን ሀራ ሰዓት ያህል ያለምንም ጥያቄ በእስር ቤት ያ ስብሰባው ሰልፉ ከተጠናቀቀ በኋላ ነው ለምሳሌ ከእስር ቤት የተፈታው ጉባኤም እንዳይከናወን ሌሎችን ማሰናከሏቸው ይሄ አይነት ሁኔታ። ስለዚህ የሃይማኖት ተቋማት አባቶች ሁሉንም የማምጣት ወደ እነሱ አቅሙ ከምንም ነገር በላይ አላቸው። እነሱ ውይይት ካደረጉ ምዕመኑን ጠሩት ማለት ምዕመኑ ማለት የኢትዮጵያ ህዝብ መቶ ሚሊዮን የኢትዮጵያ ህዝብ በሙሉ ማለት ነው። ፖለቲካ ፓርቲዎች ማንም ሳትፎ ላደርግ ላይደግፋቸው የሚችል ይሆናል። እነዚህ ግን ሁሉንም የገዢው ፓርቲም ሆነ የሌሎችንም ፓርቲ አባላት ሆነ ምዕመኑን በሙሉ ሰው ሆኖ ለሰው ሰው ሆኖ ሲቆም መቼም ህሊና የሌላው ሰው ማንም ሰው የለም ለመልካም ነገር ማይቆም ማንም የለም። ይህ የህሊና ስራ ነው፣ ሰውን መታደግ ማለት ነው። ለዚህ መላው የኢትዮጵያ ህዝብ በሙሉ ከጎናቸው መቆም የሚችል አቅሙ ነበራቸው። ይሄን አቅም መጠቀም አልቻሉም። ተዳፍ ነው ሆነ ያሉት ስለዚህ በዚህ አጋጣሚ ስለ እነሱ ነው ማስተላለፍ እንፈልገው የኢትዮጵያ ህዝብ ሰሚ ጆሮና አስተዋይ አይምሮ እንዲሰጣቸው ስለ እነሱ ጸሎት ሊያደርግ ይገባል ላሉ በዚህ አጋጣሚ። እናም ገዢው ፓርቲ የጥምረቱ አባላት አሳሳቢ ያሉትን ወቅታዊ የፖለቲካ ችግር ለመፍታት ለጀመሩት ጥረት ምላሽ አለመስጠቱ ነው የተጠቆመው። ሊያዘጋጁ ላሰቡት የብሔራዊ እርቅ መድረክ መካሄድ ዋስትና የሚሆኑ እርምጃዎችም ለጊዜው እየታዩ አይደለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድርን ለዘገባው እናመሰግናለን። አድማጮች ፕሮግራማችንን አጠናቀን ከስቱዲዮ ከመውጣታችን በፊት አጠር አጠር ያለ ዜና እናሰማለን። ከበርካታ የዩናይትድ ስቴትስና ካናዳ ግዛቶች የተሰባሰቡ በብዙ ሺዎች የሚቆጠሩ ኢትዮጵያውያንና ትውልድ ኢትዮጵያ ዛሬ ሰኞ እዚህ ዋሽንግተን ዲሲ ውስጥ በኢትዮጵያ መንግስት ላይ የተቃውሞ ሰልፍ አድርገዋል። መነሻቸውን ከዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ያደረጉትና ዋይት ሀውስም ሄደው አሁን በመጨረሻ ካፒቶል ሂል ማለትም ዩናይትድ ስቴትስ ምክር ቤት ደጃፍ የሚገኙት የኢትዮጵያ መንግስት አገሪቱ ውስጥ እየፈጸመ ነው ያሉትን ጄኖሳይድ ማለትም ህዝባዊ ፍጅት ወይም እልቂት ዩናይትድ ስቴትስ ታስቆም ዘንድ እየጠየቁ ናቸው። ቀደም ሲል እንዳልነው በስፍራው የተገኘው ባልደረባችን አሉላ ከበደ ያገኘውን ተጨማሪ ድምጾችና አስተያየቶች ከድረገጻችን እንድትከታተሉ እንጋብዛለን። የኤርትራ መንግስት ተቃዋሚዎችና ጋዜጠኞች ከታሰሩ በዚህ ሳምንት 15ኛ ዓመታቸውን እንደያዘ ዓለም አቀፍ የሰብአዊ መብት ድርጅት ሁማን ራይትስ ዎች ዛሬ መግለጫ አውጥቷል። እንደ አውሮፓ አቆጣጠር መስከረም 2001 ዓ ም በፕሬዚዳንት ኢሳያስ አስተዳደር ላይ ሂስ የሰነዘሩ 11 የመንግሥት ባለሥልጣናት፣ አስር ጋዜጠኞችና ሌሎች በርካታ ተቃዋሚዎች በኤርትራ ጸጥታ ኃይሎች ቁጥጥር ስር መዋላቸው ይታወቃል። ከዚያን ጊዜ ወዲህ ማናቸውም በቤተሰብ አልተጎበኙም፣ የህግ ጠበቃ እንዲቆምላቸው አልተፈቀደላቸውም፣ የሃይማኖት መሪዎች አልጎበኟቸውም፣ ክስም አልተመሰረተባቸውም። የኒውዮርክ ባለሥልጣናት በሰጡት ቃል ባለፈው ቅዳሜ ማታ ማንሃተን ውስጥ የደረሰውን ፍንዳታ ያካሄደው ግለሰብ ከፖሊስ ጋር በተካሄደ የተኩስ ልውውጥ በቁጥጥር ስር መዋሉም ታወቀ። የሕግ አስፈጻሚ ባለሥልጣናት እንዳስታወቁት የ28 ዓመቱ አህመድ ረሃሚ ዛሬ ንጋት ላይ የተያዘው ሊንደን፣ ኒው ጀርሲ ውስጥ ነው። ትውልዱ አፍጋኒስታን ሆኖ የዩናይትድ ስቴትስ ዜግነት ያለው አህመድ ረሃሚ ባለፈው ቅዳሜ ማታ የደረሰውንና ለ29 ሰዎች ሞት ምክንያት የሆነውን ጨምሮ ከአራት ፍንዳታዎች ጋር በተያዘ ኤፍቢአይ ሲፈልገው እንደቆየ ይታወቃል። ዛሬ የሰኞ ማለዳ የኒውዮርኩ ገዢ አንድሩ ኮሞ የቅዳሜው ፍንዳታ ከሽብርተኛነት ተግባር ከውጭ ኃይሎች ጋርም ግንኙነት ያለው የአሸባሪነት ሥራ ነው ብለዋል። ቀደም ሲል ግን ሁኔታው ሽብርተኝነት ጋር አይያያዝም ብለው ነበር ኮሞ። ዜናው አበቃ። ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። ያስተናገርናችሁ ቆንጂት ታዬና አዲስ አበበንን። የትግርኛው ፕሮግራም ይቀጥላል። በእኛ በኩል በሰላም እደሩ፣ ደህና እደሩ።